አድማጮቻችን እንደምን አርፍዳችኋል? የኤስቢኤስ አማርኛ ጥቅምት አራት አጫጭር ዜናዎችን እንሆን። ዜናዎቹን የማስደምጣችሁ ካሳሁን ሰቦቃ ነኝ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ባለ ሀያ ነጥብ የጋዛ ጦርነት ማክሰሚያ የሰላም ስምምነት፣ የእስራኤልና ሐማስ የሰላም ውል ተኩስ አቁምና የእስረኞች ልቀቃ ውጤቶችን አስገኝቷል። የሰላም ስምምነቱን ተከትሎ ሁለት ዓመታትን ያስቆጠረው የጋዛ ጦርነት ተገቷል። ሀያ የእስራኤል ታጋቾችና 1900 የፍልስጤም እስረኞች በልውውጥ ከቤተሰቦቻቸው ጋር ተቀላቅለዋል። የእስራኤል መከላከያ ሚኒስቴር እንዳስታወቀው ከ28 የታጋቾች አስከሬኖች ውስጥ አራቱ ለቀብር ሥነ ሥርዓት ታጅበው ወደ እስራኤል ተመልሰዋል። 24 አስከሬኖች እስካሁን ባሃማስ እጅ ይገኛሉ። የፍልስጤም እስረኞች ጋዛ ናስር ሆስፒታል አጠገብ አቀባበል ተደርጎላቸዋል። ከቤተሰቦቻቸውና ወዳጆቻቸውም ጋር በደስታና አንባ ተቀላቅለዋል። ከስር ነጻ ከወጡት ውስጥ አንዱ የሆነው ሳይድ ሹበር ነጻነት ያጎናጸፈውን ደስታ ሲገልጥ፣ እጆቼ ከካቴና ነጻ ሆነዋል፣ ነጻነት በዋጋ አይተመንም ብሏል። በእስራኤል በኩል የታጋቾቹ መመለስ እንዲሁ እምባና ሐሴት ያቀላቀሉ ስሜትን አገንፍሎ ታይቷል። ታጋቾች ለጤና ምርመራ የቆዩበት ቤሊንሰን ሆስፒታል ዶክተር ሊና ኮረን ፊልማን የታጋቾቹን አቀባበል አስመልክተው ባደረጉት ገለጻ ወደ ሀገራችሁ ስትመለሱ በመጀመሪያው የጉዞ ምዕራፋችሁ ላይ መካፈሉን የምናየው በልዩ ጥልቅ ክብር ነው መላ ሀገሪቱ በጸለየችበትና በእጅጉ ጓጉታ በጠበቀችበት ጉዞ በዚህች ሰዓት ተመላሾቹ በቤተሰቦቻቸው ፍቅርና ክብካቤ ታጅበው በሕክምና ቡድኖቻችን እርዳታ እየተደረገላቸው የሕክምና ክፍሎቻቸው ውስጥ ይገኛሉ ሲሉ ለጋዜጠኞች ገልጠዋል። ለሰላም እርቁ ዋናው ድርሻን የወሰዱት ፕሬዚደንት ዶናልድ ትራምፕ በበኩላቸው በእስራኤል ፓርላማ ተገኝተው ባሰሙት ንግግር ሁነቶቹን ታሪካዊ ንጋት በአዲስቷ መካከለኛዋ ምስራቅ ሲሉ ገልጠውታል። ከሀያ በላይ የሀገራት መሪዎች በታደሙበት የሰላም ስምምነቱ የፊርማ ስነ ሥርዓት በተካሄደበት ግብፅ ሼር ማልሼክ ተገኝተውም ከግብፁ ፕሬዚደንት አብደልፈታህ አልሲሲ ጋር የሰላም ውል ሰነዱ ላይ ፊርማቸውን አኑረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ በፊናቸው፣ በሰላም ስምምነቱ ላይ ተጽዕኖዎቻቸውን በማሳደር ተሳትፎ ያደረጉ ሁሉ የተኩሱ ስምምነቱ ጸንቶ እንዲቆይ ግዴታዎቻቸውን ከመወጣት እንዳይዘናጉ ሲሉ አሳስበዋል። የዋና ጸሐፊው ምክትል ቃል አቀባይ ፈርሃን ሐቅም በታካይነት ዋና ጸሐፊው ለቀጠናውና ለዓለም አቀፍ መሪዎች ሁለት ነጻ ሉዓላዊና ዲሞክራሲያዊ መንግስታት እስራኤልና ፍልስጤም ውስጥ ጸንተው እውን እንዲሆኑ ለቀጠናውና እና ዓለም አቀፍ መሪዎች አቤቱታ አቅርበዋል ሲሉ ተናግረዋል። ይህ በእንዲህ እንዳለም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ አርብ ዕለት በሥራ ምሳ ስብሰባ ከፕሬዝደንት ዶናልድ ትራምፕ ጋር ተገናኝተው እንደሚነጋገሩ ይጠበቃል። የውይይታቸው ዋነኛ አጀንዳም የረጅም ርቀት ተወንጫፊ የሆነውን የዩናይትድ ስቴትስ ቶማሆክ ሚሳይል ለዩክሬን ማስታጠቅን፣ አየር መከላከያ፣ ተጨማሪ የጦር መሳሪያና የሩሲያን ወደ ድርድር መመለስ የሚመለከት መሆኑ ተመልክቷል። ተጨማሪ ፖድካስቶችን ለማድመጥ ኤስቤስ አማርኛን ይከተሉ ወይም ኤስቤስ ዶት ኮም ዶት ኤዩ አምሃሪክ ድረገጻችንን ይጎብኙ።